ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ጠቅላይ ሚኒስትር አንቶኒ አልቤኒዚ አውስትራሊያ ዶናልድ ትራምፕ ከጣሉት የ25 ፐርሰንት ታሪፍ አያገኛትም የሚለው ተስፋቸው አልተሟጠጠም። የዩክሬንና ሩሲያ ጦርነትን ለማስቆም በአውሮፓ የሰላም ንግግር ሊካሄድ ነው። ባንግላዴሻዊቷ ክሪኬት ተጫዋች በሙስና ሳቢያ ለአምስት ዓመታት ከስፖርቱ ታገደች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትሬልያ ጠቅላይ ሚኒስትር አንቶኒ አልቤኒዚ ፕሬዚደንት ትራምፕ በሁሉም አገራት የብረትና አሉሚኒየም አቅርቦት ላይ ከጣሉት የ25 ፐርሰንት ታሪፍ አውስትራሊያ ልትታለፍ እንደምትችል ያላቸውን ተስፋ ገልጠዋል። ዶናልድ ትራምፕ ማንም አገር ከማንም ሳይለይ በሁሉም አገራት ላይ የ25 ፐርሰንት የብረትና አሉሚኒየም ታሪፍ መጣላቸውን በፊርማቸው ባጸደቁበት ወቅት የአውስትራሊያ ሁኔታ የሚታሰብበት እንደው አሻሚ በሆነ መልኩ ተናግረዋል። አዲሱ ታሪፍ ግብር ላይ መዋል የሚጀምረው ከመጪው ወርሃ ማርች 11 መጋቢት 2 አንስቶ ነው። በሌላ በኩል የዶናልድ ትራምፕ የንግድ ጉዳዮች አማካሪ ፒተር ናቫሮ ከሲኤንኤን ጋር ባደረጉት ቃለ ምልልስ አውስትሬሊያ አሉሚኒየምን ወደ ዩናይትድ ስቴትስ አዝልቃ በማጥለቅለቅ የአሜሪካንን የአሉሚኒየም ገበያ በመግደሉ ሂደት ድርሻ አላት ሲሉ ተናግረዋል። ይሁንና አቶ አልቤኒዚ ለአውስትሬሊያ የብረትና አሉሚኒየም ምርቶች ታሪፍ ብልሃት እንደሚበጅለት ተስፋ ከማድረግ እንደማይገቱ ገልጠዋል። አያይዘውም ፕሬዚደንት ትራምፕ ትናንት በጣሙን ግልጽ የሆነ ፍንጭ ሰጥተዋል። አውስትራሊያን እንዳያካትት ትልቅ ግምት ሰጥቶታል በማለት ተናግረዋል። እኒህ የእሳቸው ቃላቶች ናቸው። ከፕሬዚደንቱ ጋር ካካሄድኩት ንግግር ጋር ዝንፈት ያልታየባቸው ናቸው። ውይይቱ ሞቅ ያለና ገንቢ ነበር። በዚሁ እንቀጥላለን ብለዋል የተባበሩት መንግስታት ድርጅት አንዳቸው አንዳቸውን በተኩስ አቁም ስምምነት ጥሰት እየወቀሱ ያሉት ሐማስና እስራኤል በጋዛ ተኩስ አቁም ስምምነት ጸንተው እንዲቀጥሉ እያበረታታ ነው። ሐማስ እስራኤል የታጋቾች ልውውጡን የመግታት ውሳኔ ላይ ደርሳለች ሲል የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔትንያሁ በበኩላቸው ሐማስ አንድም ታጋጅ ሳያስቀር ሁሉንም ቅዳሜ እኩለ ቀን ላይ ካለቀቀ ከስምምነቱ እስራኤልን እንደሚያገሉ ጠቁመው ጦራቸውም ወደ ጋዛ ለመዝለቅ በአንደኛ ደረጃ ተጠንቀቅ ላይ እንዲቆም አዘዋል። የዩክሬን ፕሬዚደንት ጦራቸው ተቋጥሮት ያለውን የሩሲያን ከርስክ ቀጠና በሩሲያ ቁጥጥር ስር ባሉ ግዛቶች ለመለዋወጥ የሚሹ መሆኑን ገለጡ። ቮሎዲሚር ዘሌንስኪ ይህንኑ ሳቢያቸውን ለጋርዲያን በገለጡበት ወቅት በልውውጡ የትኞቹን የዩክሬን ግዛቶች ከሩሲያ እንደሚሹ አላስታወቁም። ይህ በእንዲህ እንዳለም የዶናልድ ትራምፕ ብሔራዊ ደህንነት አማካሪ ማይክ ዎልስ ከፍተኛ የዩናይትድ ስቴትስ አስተዳደር ባለሥልጣናት ለማካሄድ በታሰበው የሰላም ንግግር ላይ ለመታደም ወደ አውሮፓ እንደሚያቀኑ አረጋግጠዋል ሆኖም ፕሬዚደንት ትራምፕና ፕሬዚደንት ፑቲን ለድርድሩ የሚበጅ መፍትሔ ማፈላለግን አስመልክተው ተሰምቶ በማይታወቅ መልኩ ስለ መናገራቸው ማራገጫ ከመስጠት ተቆጥበዋል። በታካይነት በእርግጠኝነት ጥንቃቄ የተመላባቸው ንግግሮች የተካሄዱ ነው የውጭ ጉዳይ ሚኒስትራችን የመከላከያ ሚኒስትራችን ምክትል ፕሬዚደንታችን የአውሮፓ ልዩ ልኡካናችን በዚህ ሳምንት ጦርነቱን እንደምን መግታት እንደሚቻል ጥልቅ ንግግሮችን አካሂደዋል ያም ማለት ሁለቱንም ወገኖች ወደ አንድ ጠረጴዛ ማምጣት ማለት ነው ሲሉ አስረድተዋል። ሩሲያ የዩክሬንን የምስራቅና ደቡብ 20 ፐርሰንት ግዛቶች የተቆጣጠረ ሲሆን ዩክሬን በበኩሏ በሩሲያ መልሶ ማጥቃት የሚጠብና የሚሰፋውን የከርስክ ቀጠና በቁጥጥሯ ስር አድርጋ ይዛለች። የዩክሬንና ሩሲያ ጦርነት ከተጀመረ ሦስተኛ ዓመቱን ሊያስቆጥር የቀረው አንድ ሳምንት ብቻ ነው። ሁለት የሲድኒ ሆስፒታል ሠራተኞች በአንድ የእስራኤል ሕመምተኛ ላይ ዛቻ ፈጽመዋል በሚል አስባብ ከሥራቸው እንዲሰናበቱ ተደርጓል። አንዲት ሴትና አንድ ወንድ የሆስፒታሉ ሠራተኞች ከሥራቸው ለመሰናበት ምክንያት የሆናቸው ስለ ፊልስጤም አንስተው ጸረ አይሁድ አባባሎችን ሲናገሩ የሚያሳይ አንድ ቪዲዮ በማኅበራዊ ሚዲያ የተዘዋወረ ለእይታ መብቃቱን ተከትሎ ነው። የአውስትሬልያ ሕክምና ማኅበር የኒው ሳውዝ ዌልስ ቅርንጫፍ በጤና ሥርዓት ውስጥ ለጥላቻ ወይም ክፍፍል ስፍራ የለም ሲል መግለጫ ያወጣ ሲሆን የክፍለ ሀገሪቱ ጤና ሚኒስትር ራያን ፓርክ በበኩላቸው ቪዲዮ ለኒው ሳውዝ ዌልስ ፖሊስ መተላለፉን ገልጠዋል። የባንግላዴሽ የሴቶች ክሪኬት ተጫዋቿ ሾሂ አክተር ለአምስት ዓመታት ከጨዋታ ታግዳለች። ለአክተር መታገድ ሰበብ የሆነው የጸረ ሙስና ደንብን በመጣስ እንደሁ የዓለም አቀፉ ክሪኬት ምክር ቤት አስታውቋል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር ሰማንያ ኢትዮጵያ ብር ከ48 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 62 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንባያና ሰመልን ፐርስ ጸሐያማ ሆኖ ይውላል። ዝቅተኛ 14 ከፍተኛ 29። አድላይድ ብራ ይሆናል። ዝቅተኛ 20 ከፍተኛ 28። ሜልበርን ደመና ይገልጣል። ዝቅተኛ 24 ከፍተኛ 33። ሆባር ላይ ካፋ ይችላል። ዝቅተኛ 20 ከፍተኛ 31። ካምብራ በከፊል ደመናማ ይሆናል። ዝቅተኛ 16 ከፍተኛ 29። ሲድኒ ላይ ካፋ ይችላል። ዝቅተኛ 22 ከፍተኛ 29። ብሪስበን ብራ ይሆናል። ዝቅተኛ 22 ከፍተኛ 29 ዳርዊን ያካፋል ዝቅተኛ 25 ከፍተኛ 32። አዲስ አበባ ደመናማ ሆኖ ይውላል። ዝቅተኛ 11 ከፍተኛ 26። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመንና እናሰማለን። ጠቅላይ ሚኒስትር አንቶኒ አልቤኒዚ አውስትራሊያ ዶናልድ ትራምፕ ከጣሉት የ25 ፐርሰንት ታሪፍ የጣሉት 25 ፐርሰንት ታሪፍ አያገኛትም የሚለው ተስፋቸው አልተሟጠጠም። የዩክሬንና ሩሲያ ጦርነትን ለማስቆም በአውሮፓ የሰላም ንግግር ሊካሄድ ነው። ባንግላዴሻዊቷ ክሪኬት ተጫዋች በሙስና ሳቢያ ለአምስት ዓመት ከስፖርቱ ታገደች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን